ለቀናት በተካሄደው ውጊያ ከህወሓት ነፃ ወጡ ባሏቸው የደቡብ ጎንደር አካባቢዎች በከተሞችና በአካባቢዎቹ የማረጋጋት ስራ እያከናወኑ መሆናቸውን የዞኑ ዋና አስተዳዳሪ አቶ ቀለመ ወርቅ ምህረቴ ይገልጠዋል። በሌላ በኩል ህወሓት በርካታ ቁጥር ያላቸውን ብርጌዶችና ወታደሮችን እንደመሰስኩ ሲል በአሰራጨው መግለጫ ላይ ከትላንት በስቲያ በአሜሪካ ድምፅ የተላለፈው ዘገባ ምላሽ የሰጡት የኢትዮጵያ መከላከያ ሰራዊት ቃል አቀባይ ሐሰተኛ መረጃ ማሰራጨት የህወሓት የውጊያ ስልት ነው ብለውታል። አስቴር ምስጋናው ይህንን ምላሽ የያዘ ዘገባ አጠናቅራለች። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ እንዳሉት ህወሓት ገብቶባቸው የነበሩ የተለያዩ አካባቢዎች በህብረተሰቡ ተሳትፎ በተደረገው ውጊያ ነጻ ወጥተዋል ሲሉ ነው ዋና አስተዳዳሪው የገለጹት። ከህወሓት ታጣቂዎች መካከል የሞተው ሞቶ የተማረከው ተማርኮ ቀሪው ደግሞ አካባቢዎቹን በሽንፈት ጥሎ ወጥተዋል በማለትም አክለዋል። ይህም ሆኖ ህወሓት አሁንም ድል እየቀናው እንደሆነ በመግለጽ በሀሰት መረጃ የትግራይን ህዝብ እያታለለ ይገኛል ብለዋል። የነበሩ የዋና የአስፋልት መስመር ተከትሎ የነበሩ ከተሞች ጋሳኝ፣ ክምር ድንጋይ፣ ሳሊ ጎብጎብ እና ንፋስ መውጫ ከተሞች ሙሉ በሙሉ ከጠላት ነጻ ሆነዋል። በተለይ ወደ እኛ ዞን ከመግባቱ በፊት ወደ ነበረበት ረዘቢት ወደሚባለው አካባቢ ለመመለስ የአንድ ቀን አካባቢ ጊዜ ነው የፈጀው። ሌሎች መውጫ በሮቹንም ለመፈተሽ ከፍተኛ ጥረት አድርጎ ነበር። እኒህም ቢሆን በህብረተሰቡ በአካባቢ አርበኞች ምንሾች፣ እና ይህንን ጠላት በማይቀበሉ ኃይሎች እየተመከተ መንቀሳቀሻ በማጣቱ ምክንያት ተመቶ ወደ ኋላ የተመለሰበት ሁኔታ ነው ያለው። የተማረኩትም ደግሞ ወደ ህግ ወደሚፈቅደው ቦታ እየሄዱ የሚገኝበት ሁኔታ ነው ያለው። በአጠቃላይ አሁን ዞኑ ከጠላት ነጻ የሆነበት ሁኔታ ነው ያለው። ህወሀት ጸባችን ከመንግስት ጋር ነው እያለ ህዝብን ቢያደናግርም በገባባቸው ከተሞች ሁሉ የፈጸመው ድርጊት ትክክለኛ ማንነቱን አሳይቷል በማለትም ተናግረዋል። አቶ ቀለም ወርቅ አንድ የቀረው በመንግስት ተቋማት ስለዚህ የቀረ ነገር የለም። ሆስፒታሎቹ ባዶ ናቸው። ሰብስቴሽኖቹ ተነቅለው ተወስደዋል። ሌሎች ሁሉም ተቋማት በየደረሰባቸው ያሉ የጤና ተቋማት አገልግሎት እንዳይሰጡ ነው ዘርፋ ተከናውኖባቸዋል። የትምህርት ተቋማቸው ዘርፈዋል። ባንኮ ተዘርፈዋል የትኞቹም የፋይናንስ ተቋማት የግል የሆነ የመንግስት ጠላት ሀይል ዝርፊያ አድርጎባቸዋል በግል ደረጃ የእያንዳንዱ ሰው ቤት ተፈትሿል። ከእያንዳንዱ ሰው ቤት ይሆነኛል ያለውን ነገር በሙሉ ወስዷል ያልተከፈተ ቤት ያልተፈተሸ ቤት ያልተበረበረ ቤት የለም ከሴት እህቶቻችን እናቶቻችን ላይ የጣት ቀለበት ተወስዷል የጆሮ ጌጥ ተወስዷል የአንገት ሀብል ተወስዷል ሁን ካልስ እንኳን አልቀረም እንግዲህም የሚመለከታቸው ተቋማትን ግምት ውስጥ ያስገባ ኮሚቴ ተቋቁሞ የጉዳት መጠኑ ተደራጅቶ ለዓለም አቀፍ ማህበረሰቡ የሚቀርብበት እንደ ሀገርም ችግሩ ታውቆ ችግሩ ለመቀልበስ የሚያስችሉ ስራዎች እንዲሰሩ ለማድረግ ስራ እየተሰራ ነው ያለው። ህወሓት ከትናንትና በስቲያ እሁድ ባወጣው መግለጫ ኃይሎቹ ከፍተኛ ድል መቀዳጀታቸውን ገልጾ ነበረ። ከነሐሴ 13 እስከ ነሐሴ 15 በሲሪንቃና በጋሻና ግንባር በተካሄደው ውጊያ ኃይሎቹ ከፍተኛ ሰብአዊ ኪሳራ በማድረስ ድል እንዳደረጉ ነው ህወሓት የገለጸው። የኢትዮጵያ መከላከያ ሰራዊት 6 ክፍለ ጦር 11 ሺህ ልዩ ኃይልና፣ ሚሊሻ 3 ሺህ ሪፐብሊካን ጋርድ እንዲሁም አንድ ብርጌድ ኮማንዶ በሶስት ቀናት ደመሰስኩ ብሏል። የኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ሽንፈቱን ለመሸፈን የሚጠቀምበት የተለመደ ውሸት በማለት የህወሓትን መረጃ አጣጥለዋል። እዚህ አሸባሪ ቡድን የተለመደ ወሬ አለ። በተለይ እነሱ ደግሞ የበለጠ አድምቀው የሚጮሁለት ድል ሲያጡ፣ ያሰቡት ሳይሳካ ሲቀር ይሄንን ነገር ከማድረግ ወደኋላ ሲሉ አላየንም። አሁን ሰሞኑን ያለ በተለይ መንግስታችን ተናጥል የተኩስ አቁም ውሳኔ አያላዋጣም አንስተናል ካለ በኋላ እየደረሰባቸው ያለውን ነገር ያውቁታል፣ እነሱ አሳምረው ነው የሚያውቁት። ስለዚህ ይህንን ለመሸፈን የተለያየ ፕሮፓጋንዳ መንዛታቸው፣ የተለመደ ውሸት መርጨታቸው ምንም የሚያባጣም አይደለም። እነሱ ሊሞቱም ይዋሻሉ እንደተባለው ነው እና ይህንን ያክል እነሱ ገደል ያለውን ያክል ቢደመር ክፍለ ጦሮች እንኳን ኢትዮጵያና አፍሪካም ሊኖራት አይችልም። አላልቅ ያለው የእነሱ ውሸት ስለሆነ ይሄ ደግሞ ለአንዴና ለመጨረሻ የሚያልቅበትን ሁኔታ ሰራዊታችን ይፈጥራል። ከተሞችን እኮ ቢነስ ሚዛ ሰዎች ሲፈናቀሉ የነበረ እነዚህ ገጠራማ ከተሞችን የያዛቸው አንድም የፊት ለፊት ውጊያ አድርጎ የያዘው አንድም ስንዝር መሬት የለም። በመጀመሪያ ውሸቱን ይረጫል፣ እዛ በአካል መጥቶ ይገባል። Ila Merika Radio a